በዓለም አቀፉ ገበያ የተሻለ ዋጋ የሚያገኙበት ሁኔታ ሊመቻችላቸው እንደሚገባ ኢትዮጵያውያን ቡና አምራቾችና ላኪዎች ተናግረዋል። በአዲስ አበባ የተካሄደው ዓለም አቀፍ የቡና ጉባኤ ጉዳዩ ትኩረት እንዲያገኝ መነሻ ሊሆን እንደሚችልም ለአሜሪካ ድምፅ አስረድተዋል። ኢትዮጵያን ጨምሮ ቡና አምራችና ላኪ ሀገሮች እንደ ነዳጅ አምራች አገሮች ኦፔክ አይነት ድርጅት ሊኖራቸው እንደሚገባም እምነታቸውን ገልጠዋል እስክንድር ፍሬው በጉባኤው ተገኝቶ ያጠናቀረው ዘገባ ነው። ቡና አምራች ሀገሮችና ገበሬዎቻቸው የሚያገኙት ገቢ የጥቁሩን ወርቅ ተፈላጊነት ያህል አይደለም። በየዓመቱ ወደ አምስት መቶ ቢሊዮን ስኒ ቡና በሚጠጣባት ዓለም የአምራቾቹ ተጠቃሚነት በተፈለገው ደረጃ ላይ አለመሆኑ አነጋጋሪ ሆኖ ቆይቷል። ኢትዮጵያን ጨምሮ በተለያዩ አገሮች ያሉ ቡና አምራቾችና ላኪዎች ዋጋ የመተመን ገበያውንም የመወሰን አቅማቸው ዝቅተኛ ነው። በዚህ ጉዳይ ላይ ሙሉ ስልጣን ያላቸው ዓለም አቀፍ ከበርቴዎች መሆናቸውን በአዲስ አበባ በተካሄደው የቡና ጉባኤ ላይ የተሳተፉ ኢትዮጵያውያን አምራቾች ተናግረዋል። በደቡብ ክልል የሚገኘውና በቤተሰብ የተያዘው የዳዊ የቡና ልማት ድርጅት ሥራ አስኪያጅ አቶ ወርቁ አዶ ከእነዚህ ተሳታፊዎች አንዱ ናቸው። እኛ አምራቾች አንድ ኪሎ ቡና በሶስት ብር ሽጠን ምናልባት አንዷን ሲኒ ሶስት ዶላር ይሸጣል ማለት ነው። በዚህ መካከል ያለው ልዩነት ለገበሬው ወይንም ለቡና አምራቹ እየገባ አይደለም። ስለዚህ ከፍተኛ ጥቅም የሚያገኙት ማልቲናሽናልስ ናቸው። ይሄ ፍትሐዊ መሆን አለበት፣ መታረም አለበት። ዛነኝ ዓለም አቀፍ ድርጅቶቹ ቡና ድርጅቶች ናቸው የበለጠ ጥቅም የሚያገኙት ነው የበለጠ ለምሳሌ በዓለም አቀፍ ንግዱ ላይ ያሉት ቆልቶ አፍልቶ የሚሸጡት ከገበሬው በብዙ ሺህ ፐርሰንት የተሻለ ጥቅም እያገኙ፣ ቡና አምራቹ ወይም ቡና ገበሬው ከዚህ ከንግድ ሰንሰለት ተጠቃሚ የሆነ አይደለም። ለምሳሌ የሚሸጠውም ዋጋ ፍትሐዊ አይደለም። ይሄንን ቡና ደግሞ በዓለም አቀፍ ደረጃ ላይ ስታይ በሞኖፖሊ ነው የተያዘውና ሞኖፖሊውን የያዙት እነዚህ ማልቲናሽናል ሀብታም ገዢዎች ናቸው። በሞኖፖሊ ሲሉ ጠቅልለው የያዙት ጥቂት ሀብታም ሀብታም ድርጅቶች ናቸው። ጥቂት ሀብታም ድርጅቶች ናቸው ቡናን የሚቆጣጠሩ እና በዚህ የተነሳ ትክክለኛ የሆነ ፍትሀዊ የሆነ ዋጋ ገበሬው አርሶ አደሩ እያገኘ አይደለም። ስለዚህ ይሄ ነገር ከዚህ ስብሰባ ላይ አንድ ነገር መገኘት አለበት የሚል እምነት አለኝ። ያለበለዚያ አንድ ገበሬ ከቡና ጥቅም ካላገኘ ከዛ አካባቢ እየሸሸ ሄድ እና ወደፊት ቡና ባለቤት ሊያጣ ነው እያንዳንዱ ተው ትክክለኛ የሆነ ፍትሀዊ የሆነ ዋጋ ካላገኘ መቀጠልም ያስቸግረዋል። የቡና እርሻ የቡና እርሻ እንደሚታወቀው ብዙ ገንዘብ ብዙ ኢንቨስትመንት የሚጠይቅ ነው። ከተደረገው ኢንቨስትመንት ጥቅም ካልተገኘ ዘላቂነቱ አጠራጣሪ ነው። ስለዚህ ይሄ ድርጅት ኢንተርናሽናል ኮፊ ኦርጋናይዜሽን ይሄንን ጉዳይ በትልቅ ደረጃ ማየት እንዳለበት ይታየኛል። የቡና አምራች ሀገሮችና አርሶ አደሮች የተጠቃሚነት ደረጃ ሲያነጋግር የቆየ ቢሆንም ውጤት ሲገኝ ግን አልታየም። የፈረጠመ ጡንቻና የገዘፈ አቅም ያላቸውን ዓለም አቀፍ ከበርቴዎች ተጋፍቶ ፍትሐዊ ሁኔታ መፍጠሩም ቀላል የሚባል ስራ አይደለም። ኢትዮጵያዊው ቡና አምራች ግን ለዚህ ቁልፉ ነገር እየተባበረ አቋም መያዝ መሆኑን ይናገራሉ። አሁን ለምሳሌ በዓለም ገበያ ላይ የኮሞዲቲን ሁኔታ ስናይ ነዳጅን መውሰድ እንችላለን። ከነዳጅ ቀጥሎ የሚመጣ ቡና ነው። ኦፔክ ወይንም የነዳጅ ድርጅት ጠንካራ ስለሆነ የነዳጅ አምራች ሀገሮች ድርጅት የነዳጅ አምራቾች ሀገር ድርጅት ጠንካራ ስለሆነ እስከ ቅርብ ጊዜ ድረስ ያለምን የነዳጅ ዋጋ ስቆጣጠር ቆይቷል። ወደዚህ ወደ ቡና ስንመጣ ደግሞ ቡና አምራች ሀገሮች ተጠናክሮ ተደራጅተው ቁርጠኛ የሆነ አቋም ወስደው መቋቋም ቢችሉ የቡና ገበሬ ከዚህ ከቡና ስራ ትክክለኛ የሆነ ፍትሃዊ የሆነ ዋጋ ሊገኝ ይችላል የሚል ግምት አለ። የተባበረ አቋም መያዙ ግን ገና ብዙ ስራ የሚጠይቅ ይመስላል። በክልሉ ያሉ አርሶ አደሮች የሚያመርቱትን ቡና ለዓለም አቀፍ ገበያ የሚያቀርበው የኦሮሚያ ቡና ገበሬዎች ህብረት ሥራ ዩኒየን ምክትል ዋና ስራ አስኪያጅ አቶ ደሳሌ ጄና ይህንኑን የሚያስረዱት በእርግጥ እንደዚ አይነት ስምምነት ቢኖር የተሻለ የመደራደር አቅምን ማጎልበት ይችላል። ቡና አምራቾች ብቻ አይደሉም፣ ከቡና አምራቾች አገሮች ብቻ ሳይሆን እዚህ ሀገር ራሱ ቡና የሚሸጡ እንግዲህ አሁን በሶስት መልክ ነው የሚመረተው ቡናው አንዲያ ነገር አርሶ አደሩ ወደ ዘጠና አምስት ፐርሰንት የሚሆነው ያመርታል እንደገና ደግሞ አምስት ሰባት ደግሞ ፐርሰንት የሚሆን ሰፋ ድርሻ ያላቸው መንግስትና ግለሰቦች ያመርታሉ። ሌሎቹ እንግዲህ ብዙውን ድርሻ የያዙ ደግሞ ኤክስፖርተሮች ደግሞ ያው ከጨረታ እየገዙ ነው የምልኩት። ባርሶ አደሮች የሚመረተውን ከዛ በጨረታ እየገዙ ነው ወደ ውጭ የምልኩት። እዚህ ሀገር ራሱ ስምምነት የለም። እነዚህ ወደ ውጭ ምልኩ የቡና ላኪዎች ራሳቸው ተስማምተው የመደራደር አቅማቸውን ለማጎልበት ተስማምተው በዋጋ አሰጣጥ ላይ ስምምነት ስለሌለ ማንኛውም ማንኛውም ሰው እንደፈለገ ቡናን ስለሚሸጥ የኢትዮጵያን ቡና ዋጋ እንዲያውም ይልቁንም በጣም ዋጋው እንዲወርድ ያደረገው አንዱ ይሄ ነው። ስለዚህ አቅምን አንድ ላይ አሰባስበው ወይ ደግሞ ተስማምተው የመደራደር አቅምን አጎልብቶ ቡናን ለመሸጥ ሙከራ ቢደረግ በእውነት ምንም ጥርጥር የለውም የኢትዮጵያ ቡና ዋጋ በጣም የተሻለ ይሆናል። ከዛ አልፎ ተርፎ ደግሞ በዓለም ደረጃ በዓለም ደረጃ የቡና አምራች ሀገሮች ይህንን በዛ አይነት ተስማምተው ልክ እንደ ኦፔክ ሲሰሩ የበለጠ የቡና ዋጋ የተሻሻለ ይመጣል። እንዲያውም ነዳጅ የበለጠ ቡና ኮንሰምፕሽኑ የጨመረ ነው የሚመጣው። ምክንያቱም ምግብ ነው ምግብ ነው። ነዳጅ በተለያየ መልኩ ሊተካ ይችላል። ይሄኛው ግን በምንም ሊተካ የሚችል ስላልሆነ የመደራደሪያ አቅምን ማጎልበት ይቻላል። ግን በአንድ ሀገር ውስጥ እንደ ኢትዮጵያ ብንወስድ፣ የኢትዮጵያ የቡና ላኪዎች መስማማት አለባቸው በዋጋ አሰጣጥ ላይ። ይህም ደግሞ በኢትዮጵያ ቡና ላኪዎች ማህበር በኩል እየተሞከረ ነው የሚገኘው ወደ አንድነት ለማምጣት ሁለተኛ ነገር ቡና ምራች ሆኖ ደግሞ ሀገሮች አፍሪካም የሌሎች ሀገሮች አንድ ላይ ተባብረው ይህንን አንድ የሚያደርግ ወይ ደግሞ አንድነት የሚያመጣ መድረክ ቢኖርና ቢነጋገሩ በየጊዜው ፈታኝ የሆነው የዓለም ቡና ዋጋ በተወሰነ ደረጃ ሊሻሻል እንደሚችል ተስፋ እናደርጋለን። ከገበሬዎች ማሳ እስከ ዓለም አቀፉ ገበያ ያለውን የግብይት ሰንሰለት ማሳጠር ጊዜያዊ መፍትሄ እንደሚሆንና የተሻለ ዋጋ እንደሚያስገኝ የተናገሩም አሉ። በደቡብ ክልል አማሮ ወረዳ የሚገኘው አማሮ ጋዮ ቡና ልማት የሽያጭ አስተባባሪ ሀና ቶማስ ከእነዚህ አንዷ ናት። ትስስር ከገዣችን ጋር ቀጥተኛ የሆነ ግንኙነት ካለ ጥሩ ዋጋ የማግኘት እድላችን በጣም ሰፊ ነው። አሁን ያው በዓለም ላይ ያለም ሆነ ገዢዎች ቀጥተኛ ግንኙነት ከአምራችሁም ጋር ስለሌላቸው ዋጋውም እየወረደ ነው የሚሆነው። ሰንሰለቱ ሲበዛ፣ የግብይት ሰንሰለቱ ሲበዛ የመጠቀማችሁ እድል እየቀነሰ ይሄዳል። እየቀነሰ ነው፣ ግን እኛ ጋር እስካሁን ድረስ ቀጥተኛ ግንኙነት ነው ከገዢዎቻችን ጋር አለ። ለጊዜው ባለው የገበያ ሁኔታ ቢቀጥሉም በሂደት የተሻለ ነገር እንደሚመጣ ኢትዮጵያውያኑ ቡና አምራቾችና ላኪዎች ተስፋ አድርገዋል። የቡና መገኛ በሆነችው ሀገራቸው የተካሄደው ጉባኤም ሂደቱን እንዲያፋጥን ይጠብቃሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ